በትግራይ ክልል ውስጥ በሚገኙ ዩኒቨርሲቲዎች ውስጥ ይማሩ የነበሩ ልጆቻቸው ደህንነት ያስጨነቃቸው ወላጆች ከሰሞኑ ሰልፍ ወጥተዋል። ይህን የተመለከተው ዘገባ ዛሬ ምሽት ይደመጣል። ኢትዮጵያ ተደፍራም አታውቅም፣ አትደፈርም። ወጣቶቹ አሁን በፍላጎት በራሳቸው ተደራሳሽነት ይህን ነገር አሳይተዋል። ከኋላ ደግሞ እናቶች በስንቅ የመንግስት ሰራተኛው በደሞዎች ይህ ለሀገሩ እንዳትደፍር ለሚያደርገው ነገር ከጎኑንን አሁን ቢሆን የኢትዮጵያ መንግስት የሕግ ማስከበር ዘመቻ ብሎ የጠራውን ከትግራይ ክልል ኃይሎች ጋር የገባውን ጦርነት ለመቀላቀል ያቀዱ ወጣቶች በአዲስ አበባ ከሰሞኑ ሽኝት ተደርጎላቸዋል። በሽኝት ስነ ሥርዓቱ ላይ ስለነበረው ድባብ እንዲሁ በምሽቱ እንሰማለን። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝ አመሰግናለሁ ሀብታሙ። የሶማሌ ክልል መንግስት የአፋር ልዩ ኃይልና ኡጉጉማ የተባሉ የአፋር ታጣቂዎች በፈጸሙት ጥቃት ከ350 በላይ ሰዎች እንደተገደሉ አስታወቀ። የአፋር ክልል በጉዳዩ ላይ ይፋዊ ምላሽ ባይሰጥም በክልሉ የመንግስት መዋቅር የሚሰሩ ግለሰቦች ግን ኡጉጉማም ሆነ የአፋር ልዩ ኃይል የተባለውን ጥቃት አልፈጸመም ብለዋል። የይገባኛል ጥያቄ ከሚነሳባቸው ሶስት ከተሞች አንዷ በሆነችው የሶማሊያ ክልል የሚገኘው ገርበ ኢሴና በአፋር ክልል ደግሞ ገዳማይቱ በመባል በሚጠሩት ቦታ ላይ ተፈጸመ በተባለው በዚህ ጥቃት አብዛኞቹ ተጎጂዎች የሶማሌ ሴቶችና ህጻናት ናቸው ተብሏል። ለጥቃቱ የፌዴራል የጸጥታ ኃይሎች ኃላፊነታቸውን በአግባቡ አለመወጣታቸው ነው ሲል የከሰሰው የሶማሌ ክልል በከተማዋም ከፍተኛ ውድመትና ዘረፋ መፈጸሙን ተናግሯል። ጥቃቱ አልተፈጸመም ሲሉ ማስተባበያ የሰጡት በአፋር የመንግስት መዋቅር የሚሰሩ ግለሰቦች በበኩላቸው፣ ይልቁንም አጋጣሚውን በመጠቀም የክልሉ ልዩ ኃይል ሊይዛቸው የማይችላቸውን ከባድ መሳሪያዎችን በመጠቀም በአፋር ክልል ላይ ዛሬ ጥቃት እየተፈጸመ ነው ብለዋል። የተባበሩት መንግስታት የስደተኞች ድርጅት በትግራይ ውስጥ እየተባባሰ ባለው ጦርነት መካከል የሚገኙ ወደ 24ሺ የሚሆኑ የኤርትራውያን ስደተኞች ትልቅ አደጋ ላይ መሆናቸውን አስታውቋል። ማይጸብሪ አካባቢ እየተካሄደ ያለው ውጊያ እየተጠናከረ በመምጣቱ ማይ አኒና፣ አዲ ሃሩሽ በተባሉ የመጠለያ ካምፖች ውስጥ የሚገኙ በሺዎች የሚቆጠሩ ኤርትራውያን ስደተኞች ደህንነት አደጋ ላይ ነው። የተባበሩት መንግስታት የስደተኞች ድርጅት እንዳ አውሮፓያን አቆጣጠር ከሐምሌ አሳራት ጀምሮ ወደ መጠለያ ጣቢያዎች ለመድረስ አለመቻሉን ገልጿል። ከዚያን ጊዜ አንስቶ ስደተኞች ያሉበት ሁኔታ እጅግ እየከፋ መምጣቱንም አስታውቋል። የስደተኞች ድርጅቱ ቃል አቀባይ ባርባራ አባሎች እንደሚሉት ታጣቂ ኃይሎች ወደ ካምፕ ውስጥ ዘልቀው በመግባታቸው ኤርትራውያኑ ስደተኞች በማያቋርጥ ፍርሃት ውስጥ ናቸው። እርዳታዎችን እንዳያገኙ የተቋረጡ ሲሆን ማስፈራሪያዎችና ዛቻዎችም እየደረሱባቸው እንደሆነ ገልጸዋል። ቃል አቀባዩ አክለው ከማይ አኒ ካምፕ ውስጥ ቢያንስ አንድ ስደተኛ ካምፕ ውስጥ ባለ አንድ ታጣቂ መገደሉን የሚገልጽ አስደንጋጭ ዜና ከታመነ ምንጭ ሰምተናል ብለዋል ሲሆን ሐምሌ 14 ከተገደለው አንድ ስደተኛ ሞት በኋላ ይሄኛው ተጨማሪ መሆኑ ነው። የቱኒዚያ ፓርላማ ወደ ስራው እንዲመለስ የአውሮፓ ህብረት አሳሰበ። የቱኒዚያ ፕሬዝዳንት ካይስ ሰኢድ ፓርላማቸውን ማገዳቸውንና ጠቅላይ ሚኒስትሩን ማባረራቸውን ተከትሎ የአውሮፓ ህብረት ባወጣው መግለጫ የሀገሪቱ ዲሞክራሲና መረጋጋት መጠበቅ አስፈላጊ መሆኑን አጽንኦት ሰጥቶ አሳስቧል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦሬል ትላንት ባወጡት መግለጫ በቱኒዚያ በተቻለ ፍጥነት ተቋማዊ መረጋጋት እንዲመለስ ማድረግ ያስፈልጋል። በተለይም የፓርላማው የስራ እንቅስቃሴና የመሰረታዊ መብቶች መከበር እንዲመለስ ያስፈልጋል። ምንም አይነት የሁከት አድራጎት ፈጸም አይገባም ሲሉ ተማጽነዋል። የቱኒዚያ ፕሬዚዳንት ካይሳኢድን በስልክ እንዳነጋገሯቸው የገለጹት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ለቱኒዚያ ዲሞክራሲ ያላቸውን ድጋፍ ገልጸዋል። ፕሬዚዳንት ሰኢድ በቱኒዚያ የአስተዳደር መሰረት የሆኑትን የዲሞክራሲና የሰብአዊ መብት መርሆች አጥብቀው እንዲከተሉና ከሁሉም የቱኒዚያ የፖለቲካ ተዋናዮች ጋር ከህዝቡ ጋር ግልጽ ውይይት እንዲያደርጉ ጥሪ አቅርቤላቸዋለሁ ብለዋል። የቱኒዚያ ፕሬዚዳንት እሁድ ዕለት ለወሰዱት እርምጃ ምክንያታቸው ሀገሪቱ ያለችበት የከበደ የኢኮኖሚ ችግርና ፖለቲካዊ ውጥረቱ መሆኑን ገልጸው እርምጃውን እንድወስድ ህገ መንግስቱ ይፈቅድልኛል ሲሉ ተናግረዋል። በሀገሪቱ ፓርላማ አብላጫ መቀመጫ ያለው ኢናዳ ፓርቲ መሪና የምክር ቤቱ አፈ ጉባኤ ራቼድ ጋኖቺ በበኩላቸው የፕሬዝዳንቱ እርምጃ ከመፈንቅለ መንግስት የሚቆጠር ነው በማለት ኮንነዋል። ፓርላማው ስራውን እንዲቀጥልም አስታውቀዋል። ሌሎች ሁለት የፖለቲካ ፓርቲዎችም ድርጊቱ መፈንቅለ መንግስትን ያሉ ሲሆን ፕሬዝዳንቱ ግን ክሱን ውድቅ አድርገዋል። የዩናይትድ ስቴትስ በሽታ መከላከያና መቆጣጠሪያ መስሪያ ቤት ሲዲሲ ከወራት በፊት የወሰነውን ውሳኔ በመቀየር በሀገሪቱ የተወሰኑ ክፍለ ግዛቶች የተከተቡ ሰዎችም ጭምር በማንኛውም ዝግ ቦታ ላይ የአፍና አፍንጫ መሸፈኛ ጭንብል እንዲያደርጉ አሳስቧል። በተጨማሪም አስተማሪዎች፣ ተማሪዎችና የትምህርት ቤት ሰራተኞች ክትባት ቢከተቡም እንኳን በትምህርት ቤት ውስጥ የፊት መሸፈኛ ጭንብሎችን መጠቀም እንዲቀጥሉም ሲዲሲ ባወጣው ምክረ ሀሳብ አስታውቋል። እዚህ ውሳኔ ላይ የደረሰው በአንዳንድ የሀገሪቱ ግዛቶች ክትባቱን የሚወስዱ ሰዎች ቁጥር እጅግ ዝቅተኛ መሆኑን ተከትሎ የኮቪድ-19 ተያያዦች ቁጥር እያሻቀበ በመምጣቱ መሆኑን ጨምሮ ገልጿል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። ስመኝሽ እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አስተያየታችሁን በማህበራዊ መገናኛ ገጻችን በኩል አድርሱን። ቪኦኤ አማሪክ መገኛችን ነው። አሁን ወደ ቀደመው ዘገባ እንሻገር። በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችን ከክልሉ ለማስወጣት የገባውን ቃል አላከበረም በማለት በአዲስ አበባ የሚገኙ የተማሪ ወላጆች የተባበሩት መንግስታትን ወቅሰዋል። አዲስ አበባ የሚገኙ በርካታ ቁጥር ያላቸው የተማሪ ወላጆችና ሌሎች የቤተሰብ አባላት በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ደጅ ላይ ተሰባስበው በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችንን በአስቸኳይ መልሱልን ሲሉም ጠይቀዋል። ኬኔዲ አባተ። ይህ ሮሮ በትግራይ ክልል ወደሚገኙ ዩኒቨርሲቲዎች ልጆቻቸውን የላኩ ወላጆችና ሌሎች የተማሪዎች ቤተሰብ አካላት የሚያሰሙት የተማጽኖ ሮሮ ነው። በአዲስ አበባ የሚገኙ በርካታ ቁጥር ያላቸው የተማሪ ወላጆችና ሌሎች የቤተሰብ አባላት በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ደጅ ላይ ተሰባስበው በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ልጆቻችንን መልሱልን ሲሉ ጥያቄያቸውን አሰምተዋል። በመቀሌ ዩኒቨርሲቲ ኩያ ካምፓስ አምስተኛ ዓመት ተመራቂ ልጅ እንዳለቻቸው የነገሩኝ ወይዘሮ ኢየሩሳሌም ታፈሰ የተማጽኖ ድምጻቸውን ለማሰማት ከተሰባሰቡ ሰዎች አንዷ ናቸው። አንድ ነገር ሲሞላ አንድ ነገር እንጠይቀለን ይሄ ለእኛ ችግር ፈጥሮብናል ብሎ ነው። ጠቅላይ ማን ነው ሚኒስቴር ያነጋገረ እና አሁንም ኃላፊነት የወሰደው ዩኤን ነው። ይሄንንም ጥሩ ምላሽ ከሰጠን በኋላ ወደኋላ ያፈገፈገበት ምክንያት ሊገባን አልቻለም። እኛ ወላጆች በጭንቀት ታመናል ታመናል። ስለዚህ አሁንም የዓለም መንግስት ሁሉ ይስማኔ እንጉዲ ይህን ሁሉ ነገር ይስማንኛ ማለቃችን ነው። እባካችሁ ስለ መድኃኔ ዓለም ስለ መድኃኔ ዓለም ልጆቻችን፣ እንስቱን በችግር ያሳደግናቸው ልጆቻችን ልጆች ስለማሳደግ ስንት መስዋዕትነት እንዳታብለናል። አሁን ይህ ሁሉ ማን አቀረ? ልጆቹ እስኪ ወረቀት ነው ይዘው ሄዱት እስክሪብቶና ወረቀት እና መንግስት ሲወጣ ወታደሩን ሲያወጣ ልጆቻችን ማውጣት ሲገባው እዛ ጥሎብን መጣ። ለትግራይ ህዝብ እናመሰግናለን። ትግራይ ህዝብ ጥሩ ህዝብ ነው። ልጆቻችን በስርዓቱ ነው የያዘው። ግን ለሚቀጥለው ነገር ምንድን ነው ዋስትና ያላቸው? እባካችሁ እባካችሁ፣ የዓለም መድኃኒት አንተ ታረቀን ታረቀን። የተባበሩት መንግስታት በትግራይ ክልል ባሉ ዩኒቨርሲቲዎችና በኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር መካከል በመሆን ከሌሎች የኢትዮጵያ ክፍሎች በክልሉ የሚገኙ ተማሪዎችን የማስመለሱን ኃላፊነት ለመወጣት ቃል ገብቶ እንደነበር የተማሪ ወላጆችና ሌሎች ቤተሰቦቻቸው ይናገራሉ። ከተማሪ ወላጆች መካከል የሆኑት ወይዘሮ ፍሬይወት ገብረ ህይወትና አቶ ቢኒያም አስራት የተባበሩት መንግስታት ከኢትዮጵያ መንግስት በኩል የጠየቀው የነዳጅና ሌሎች አቅርቦቶች ጥያቄዎቹ እንደተመለሱለት ማረጋገጣቸውን ገልጸው፣ ይሁንና ድርጅቱ ኃላፊነቱን አልተወጣም ይላሉ። አሁን 24 ቀን ሆነን እነዚህ ልጆች ከእግዚአብሔር ጋር መቼም በትግራይ ሕዝብና ያው በዩኒቨርሲቲውም ስር ስላሉ የሆነ ነገር ቀምሰው ያድራሉ ብለን እኛ እናስባለን። ግን ስናደርግ በነበረው እንቅስቃሴ ትናንትናም ከፍተኛ ትምህርት ኮሚሽን ነው ሄደን ስንጮየዋል ነው ዩኤን በመንግስት በኩል አንዳንድ ነገሮች እንዲሟሉለት የጠየቀው ጥያቄ በሙሉ ዩኤን ተስተካክሎለት ቀርበዋል። እኛ ልጆቹ ሐምሌ 11 ቀን እስከ 14 ባለው ጊዜ ውስጥ ተጠናቀው አገራቸው ማለት እዚሁ አዲስ አበባ የክፍለ ሀገሩን በክፍለ ሀገር እንደሚገቡ ነበር የተሰጠን። ሆኖም በ11 ስንጠብቅ ልጆቹ አልመጡም። ይህንን ኃላፊነት ዩኤን እንዴት መውሰድ አቃተው? በስፍራ ውስጥ ተገኝቶ ለምን ይህንን ነገር አልተገበረውም? አሁንም ይህንን ነው እኛ ዩኤንን የምንጠይቀው ዩኤን ከዚህ በፊት የገባልን ቃል ሁሉ ነገር እኛ ይዘነዋል የቀረን ምንድን ነው የነዳጅ ብሎ ነው የጠየቀ። እንደውም የነዳጅ የነዳጅ የሚለው መልእክት መንግስት ጋር ይዘንሄድን መንግስትም ያ የነዳጅ የሚባለውን ነገር ሬዲ እንዳደረገ የተነገረን ማለት ነው። እስከ መኪናው እንደውም በተማሪዎች ሁሉ እስከ አምስት መቶ ብር ድረስ ክፈሉ ተብሎ ያ ነገሩ ሁላ ዝግጁ እንደተሆነ የተነገረ። ስለዚህ ያ ሁሉ እነሱ ያሉት ነገር ተቀረበ ወይን ምንድን ያገደው? እሱን ነው እኛ ትልቁ የዛሬው ጥያቄያችን። ዛሬን ጨምሮ ለሶስት ጊዜያት የተባበሩት መንግስታትን ደጅ ከመጥናት ጀምሮ መፍትሔ ፍለጋ ወደ ተለያዩ አካላት ቢሄዱም ከተስፋ ውጭ ተጨባጭ ውጤት እንዳላገኙ የሚገልጹትና በመቀሌ አይደር ካምፓስ ሁለት ሴት ልጆች አሉኝ ያሉት ወይዘሮ ገነት ሮባ አስቸኳይ መፍትሔ እንዲሰጣቸው ይጠይቃሉ። መቀሌ ዩኒቨርሲቲም በመቀሌ ላይ ባለው አጠቃላይ ቀለብ የለኝም እስከ በሀምሌ ሀያ ድረስ ከዛ ውጭ ሪስኩን አሉ ውስድ ምን ብሎ ነው? ከዚህ በኋላ የኛ ልጆቻችን ምን ድል ያላቸው ማን ነው ኃላፊ የሚሆን? እግዚአብሔር ይመስገን፣ ከእግዚአብሔር በታች የትግራይ ህዝብ ነው። አሁንም ከተበተነ በኋላ እንኳን የትግራይ ህዝብ አቅፎ እንደሚይዝልን እናውቃለን። ግን ዩኤንም የማይጨበት ተስፋ ሳይሆን የምንይዘው የምንይዘውን ነገር ያድርግልን። ከጦርነት ውስጥ ብዙ ነገሮችን የሚሰራ ነው ዩኤን ማለት። ስለዚህ ይሄ ነገር ምንድን ነው የተቸገረው? የምንረዳውም ነገር ካለ ይንገረን በግልጽ ተነግሮን የሆነ መፍትሄ ተደርጎ ልጆቻችን ይምጡልን። የእናት እንባዋ ጥሩ አይደለም። ጸሎቷና ምርቃቷ ነው የእናት ጥሩ የሚጠቅመው እንጂ የእናት እንባ ጥሩ አይደለም ለማንም ጥሩ አይደለም። የወላጆች ተወካይ ኮሚቴ አባል በመሆን በአዲስ አበባ ከተባበሩት መንግስታት ኃላፊዎች ጋር ተማሪዎቹን ማስወጣት በሚቻልበት ጉዳይ ላይ ሲነጋገሩ መቆየታቸውን የሚገልጹት አቶ ዳንኤል አስራት ተመድ በስተመጨረሻ ተማሪዎችን መያዣ በማድረግ ከስምምነት ውጭ የሆኑ ቅድመ ሁኔታዎችን መንግስት እንዲፈጽም ስለመጠየቁ ያነሳሉ። ትላንት ሚኒስትሩ ቢሮ ሄደን ነበር። ዋናው ሚኒስትር ለዚሁ ጉዳይ ጠቅላይ ሚኒስተር ቢሮ ሄደዋል ተባል። ምክትል ሚኒስትሩ አነጋግረው ነ መረጃዎች በሙሉ በእጃቸው ይዘው አሳይተውናል ከመንግስት በኩል የሚያስፈልጉት ሪኳይርመንቶች በሙሉ መሟላታቸው ነው። ዩኤን ግን ቃል በገባው መሰረት እየሄደ እንዳልሆነ አዳዲስ ጥያቄዎች በፊት አግሪመንቱ ላይ ያልነበሩ ለምሳሌ ቴሌኮሚኒኬሽን ስራ ይጀምር፣ ፍላይት ይጀምር፣ ባንኮች ይከፈቱ የመሳሰሉ እኛ ከጠየቅነው ጥያቄ ጋር የማይገናኝና ከጀመሩት ነገር ጋር ከአግሪመንታቸው ጋር የማይገናኝ አዲስ ጥያቄ ሬዝ አድርጓል ዩኤን። ይህን በተመለከተ ዛሬ ከዩኤን ሳይድ ማነጋገር ስላለብን ብለን ነበር እዚ የመጣ ነው። ጭራሽ አሁን መጨረሻ የደረሰን በጣም አሳዛኝ የሹፈት መልስ ሶንጌ እሁድ ስለምገባ ሰኞ አራት ሰዓት ቀጥራችኋለች፣ እዚ አናግራችኋለሁ ብላለች። ጀስት ኦን ዘ ዴድ ላይን ምንድን ነው የሚያረጉልን እኛ? ልጆቹ ይሄ ሁሉ እንትን ከሆነና ከወጡ ከግቢና ከተበተኑ በኋላ ዩኤን ምንድን ነው የሚያረግልን ምንም ለማያደርግልን ነገር እስከ ዛሬ ድረስ ጊዜያችንን በላብን። ሌላ መንገድ እንሞክር ነበር። በዩኤን መቶ ፐርሰንት ተስፋ ቆርጠናል። እናዝናለን እናዝናለን። ምንም እንኳን ከተማሪዎቹ ጋር ባይገናኝም ተመድን ጨምሮ የተለያዩ አካላት ለሰብአዊ አገልግሎቶች ተደራሽነት ይረዳ ዘንድ የፌዴራል መንግስት በትግራይ ክልል እንደ መብራትና ስልክ ያሉ አገልግሎቶችን በተሟላ መልኩ እንዲያቀርብ በተደጋጋሚ መጠየቃቸው ይታወሳል። የተማሪ ወላጆች በተመድ ላይ ስላቀረቡት ወቀሳ ምላሽ ለማግኘት እንዲሁም በትግራይ ክልል ባሉ ዩኒቨርሲቲዎች የሚገኙ ከክልሉ ውጭ ከሌሎች የኢትዮጵያ አካባቢዎች የሄዱ ተማሪዎችን ለማስወጣት ድርጅቱ ስለሄደበት ርቀት ለመጠየቅ በአዲስ አበባ የሚ የሚገኘውን የድርጅቱን ሰራተኞችና ኃላፊዎች ለማግኘት ቪኦኤ በተለያየ መንገድ ያደረገው ጥረት አልተሳካም። የሳይንስና ከፍተኛ ትምህርት ሚኒስቴርንም እንዲሁ ለማግኘት ጥረት ብናደርግም ሊሳካልን አልቻለም። ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ ሚኒስቴሩ በዚህ ጉዳይ ላይ የሰጠው ምላሽም የለም። ይሁን እንጂ በተለያየ ቀውስ ውስጥ በሚገኘው የትግራይ ክልል ባሉ ዩኒቨርሲቲዎች ስላሉ ልጆቻቸው የሚቃትቱት ወላጆቻቸው እስካሁን ለልጆቻችን ድጋፍና ጥበቃ አድርገዋል ያሉትን የትግራይን ክልል ሕዝብ አመስግነው ይህ ተግባር እንዲቀጥልም ተማጽኗቸውን አቅርበዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ሶማሊያ ሀገራዊ የኃይል እቋት የላትም። የኃይል ፍላጎቷን ስታሟላ የቆየችውም ከውጭ ሀገራት የሚገባ ነዳጅ እንጨትና ከሰልን በመጠቀም ነበረ። በአፍሪካ ህጉር ረጅም የባህር ጠረፍ እንደሚገኝባት የሚነገርላት ሀገሪቱ በአማካይ በቀን አስር ሰዓታትን ያክል የፀሐይ ብርሃን እንደምታገኝ ባለሙያዎች ያስረዳሉ። ይህ በበኩሉ ሶማሊያ ለነፋስና ፀሐይ ኃይል እምቅ አቅም እንዳላት ያሳያል። መሐመድ ሼክ ኑር ሶማሊያ ከዚህ ኃይል ተጠቃሚ እንድትሆን ለማገዝ ስለተቋቋመ አንድ ማህበር የላከውን ዘገባ በመቀጠል እናስደምጣችሁ። የሶማሊያ የግል ኃይል አቅራቢ ድርጅቶች ከውጭ ሀገር በሚገባ ነዳጅ ላይ የተመሰረቱ ናቸው። ይህም ሞጋዲሽ ውስጥ የኤሌክትሪክ ኃይል ዋጋ ከዓለም አቀፍ አማካይ ዋጋ ጋር ሲነጻጸር ከሦስት እጥፍ በላይ ውድ እንዲሆን አድርጎታል። ሆኖም ድርጅቶቹ ወደ ታዳሽ ኃይሎች ለመዞር ተስፋ ሰንቀዋል። አብዱልአዚዝ ኤሌካ ብሎስካይ በተባለው ድርጅት ውስጥ የኤሌክትሪክ መሐንዲስ ናቸው። ዘርፉ የገጠመው ተግዳሮት የታዳሽ ኃይሎች ጉዳይ አዲስ ከመሆኑና መዋለ ነዋይ የሚያፈሱ ሰዎች ካለመኖራቸው ጋር ይገናኛል። ክህሎትም ሆነ ቴክኖሎጂው አለን። ይሁንና የነፋስና የውሃ ኃይልን የመሰሉ የተትረፈረፉ ሀብቶችን መጠቀም እንችል ዘንድ ተፈላጊ የገንዘብ ፈሰስ እጥረት አለብን። እርግጠኛ ነኝ እነዚህን ሀብቶች በቅርቡ መጠቀም እንጀምራለን ያሉት እነዚህን ታዳሽ ኃይሎች ለማስጀመር የግል ድርጅቶች የሶማሊያ አረንጓዴ ኃይል ማህበር የተባለ ተቋም መስርተዋል። ዳልሳን የተባለው ድርጅት መስራች የሆኑት ባሽር ሶፍ የማህበሩ ሊቀመንበር ናቸው። ከመንግስትም ሆነ ከዓለም አቀፍ ማህበረሰብ የማበረታቻ አለመኖርና የመዋለ ነዋይ አፍሳሾች እጥረትን የመሰሉ መሰናክሎች ገጥሞናል። አስፈላጊውን የገንዘብ ፈሰስ ካገኘን በተለይ ደግሞ ባንኮች ታዳሽ ኃይልን ለመደገፍ በራቸውን ክፍት ካደረጉ ሶማሊያ የታዳሽ ኃይል መናገሻ ትሆናለች፣ ምጣኔ ሀብቷም ያድጋል ነው ያሉት። የሶማሊያ የእቅድ መዋለንዋይና መጣኔ ሀብት እድገት ሚኒስቴር በሀገሪቱ የመዋለንዋይ ማበረታቻ ቢሮ አማካኝነት የታዳሽ ኃይል እንቅስቃሴዎችን እየደገፈ መሆኑን አስታውቋል። መሐመድ ድቦው የቢሮው ኃላፊ ናቸው። እንደምታውቁት ሶማሊያ በሰፊ ተፈጥሯዊ ሀብቶች የታደለች ናት። ከታዳሽ ኃይሎች መካከል የነፋስና ፀሐይ ኃይሎች ይካተታሉ። የሀገራችን ነፋስ በዓለማችን ላይ በፍጥነታቸው ከሚጠቀሱት መካከል አንዱ በመሆኑ የኤሌክትሪክ ኃይል ማመንጨት ይችላል። በተመሳሳይ ለብዙ ሰዓታት የፀሐይ ብርሃን እናገኛለን። ለጎረቤት ሀገር ሳይቀር ኃይል መሸጥ የምንችልበት እምቅ አቅም አለን ያሉት በ2018 የጎርጎሳውያኑ ዘመን የአፍሪካ ልማት ባንክ ይፋ ባደረገው ጥናት ላይ ሶማሊያ ከአፍሪካ ሀገራት ሁሉ የላቀ ከፍተኛ የባህር ዳርቻ የነፋስ ኃይል የማምረት አቅም እንዳላት አስታውቋል። ሰመተር ሙሐመድ በሞጋዲሽ ዩኒቨርሲቲ የመጣኔ ሀብት መምህር ናቸው። ሶማሊያ ታዳሽ ኃይሏን እየተጠቀመችበት አይደለም። የዚህ ምክንያቱ የሀገሪቱን ልምድ ማጣት ይመስለኛል። ያለንን የተትረፈረፈ የታዳሽ ኃይል ሀብት ብንጠቀምበት ኖሮ የኤሌክትሪክ ኃይል ይህን ያክል አይወደድም ነበረ። ዋጋው ርካሽ ከመሆኑ ባሻገር ማንኛውም ሰው የኤሌክትሪክ ኃይልን ለመጠቀም በቻለን፣ ያሉት ዓለም ወደ ንጹሕ ኃይል ሲያመራ የሶማሊያ የኃይል ዘርፍም ከዓለም ጋር ለመራመድ ፀሐያማ ብሩህ ስፍራን ለማግኘት ተስፋ ሰንቀዋል። መከታተል ላይ የምትገኙት ከቪኦኤ የሚተላለፈውን የጋቢና ቪኦኤ መሰናዱን ነው። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ወደ ቀዳሚ ወደ ቀጣዩ መሰናዱ እንሻገር። ከ ሶስት ሺህ በላይ የሚሆኑ የአዲስ አበባ ከተማ ወጣቶች ኢትዮጵያን ለማዳን ዘምታለሁ በሚል መሪ ቃል የኢትዮጵያ መከላከያ ሰራዊትን ለመቀላቀል የሽኝት መርሃ ግብር ተደርጎላቸዋል። የኢትዮጵያ መከላከያ ሚኒስቴር ዶክተር ቀነዓ ያደታ በስነስርዓቱ ላይ ሲናገሩ ዘማቾች ጠላቶቻቸውን ድል አድርገው ይመለሳሉ ብለዋል። ወጣቶች በአባት አርበኞች በከተማዋ ከፍተኛ አመራሮችና በነዋሪዎች ነው ሽኝት የተደረገላቸው። ፀሐይ ዳምጠው አዲስ አበባ ወደ ግንባር የሚዘምቱ ወጣቶችን በማዋጣት የተቀሩትን የሀገሪቱ አካባቢዎችና ክልሎች ተቀላቅላለች። በዛሬው ዕለትም ለሶስት ሺህ ወጣቶች አሸኛኘት ተደርጓል። በዚህ የሽኝት መርሃ ግብር ላይ የተናገሩት የኢትዮጵያ መከላከያ ሚኒስትር ዶክተር ቀነአ ያደታ ኢትዮጵያን አትንኩ ብለዋል። የህወሓት ቡድን ኢትዮጵያን ለማፍረስ እየሰራ ነው በማለት የወነጀሉት ሚኒስትሩ ማንም ኢትዮጵያን ልደፍር አይችልም ስሉ ተናግረዋል። ሚኒስትሩ አክለውም የኢትዮጵያ ወጣቶች እያሉ ኢትዮጵያን መንካት አይቻልም ብለዋል። የውጭ ኃይሎች ተላላቂ ሆኖ ኢትዮጵያን ለማፍረስ ቀን ከሌሊት እየሰራ ነው ያለ እንደገና ኢትዮጵያን ለማፍረስ እንደገናን ኢትዮጵያን ይገዛል አስተዳድራው ብሎ ማለት በግልጽ ለኢትዮጵያ ያላቸውን ንቀት የሚያሳይ ስለዚህ ምንም አይነት ትግስት የለንም ማለት ነው ላ ኢትዮጵያን መንካት አይችሉም። እናንተ እያላችሁ ሁሉም ኢትዮጵያዊ ከዳር እስከ ዳር በተነሳሳበት ጊዜ በማንኛውም ሁኔታ ኢትዮጵያን ሊያፈራርሱ አይችሉም። ዝም ብሎ እልብ ነው የሚሆነው ማለት ነው። የአዲስ አበባ ከተማ ነዋሪዎች፣ ባለ ሀብቶች እንዲሁም ወጣቶች የመከላከያ ሰራዊቱን በመቀላቀል ላደረጉት ድጋፍ ሚኒስትሩ አመዝግነዋል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳንቻ ቤቤ በሽኝት ስነ ስርዓቱ ላይ ባሰሙት ንግግር ጠላትን ለመመከት የኢትዮጵያውያን ክንድ ተባብሯል ስሉ ተናግረዋል። እናንተ ወጣቶች ተልኳችሁ ኢትዮጵያን መጠበቅ ነው። ተልኳችሁ ኢትዮጵያ ጠንካራ ልጆች እንዳሏት ዛሬ በውክልና እየወጋ ላለው ለዚህ ለአሸባሪ ለጁንታ ቡድን ብቻ ሳይሆን እያቀዱ ላሉት ታሪካዊ ጠላቶቻችን ትልቅ ምላሽ መስጠት ነው። አይቻልም ማለት ነው። እኛ የአድዋ ጀግኖች ልጆች ነን ማለት ነው። በሀገራችን ከመጡብን ድንበር የለንም። ቋንቋ ድንበር አይሆንብንም ብሔር ድንበር አይሆንብንም ማንነታችን ድምቀታችን ውበታችን እንጂ በኢትዮጵያዊ አንድነታችን ላይ ሁላችንም አንድ ነን ኢትዮጵያን እናስጠብቃለን ኢትዮጵያን እናኮራለን የትግራይ ህዝብ ከህወሓት ቡድን ተነጥሎ ከኢትዮጵያውያን ወንድም እህቶቹ ጎን መሰለፍ አለበት ልጆቹን ለእሳት አሳልፎ መስጠት የለበትም ስሉም ምክትል ከንቲባዋ ጥሪ አቅርበዋል ውድ ወጣቶቻችን የትግራይ ህዝብ ሁል ጊዜ ወገናችን ነው የኢትዮጵያ አካል ነው እህቶቻችን የምንወዳቸው የምናከብራቸው ነገር ግን ማንም ቢሆን በየትኛውም መንገድ ቢሆን ውክልና ጦርነቱን ተቀላቅሎ ኢትዮጵያን የማፍረስ የኢትዮጵያ ዋና ምሰሶ የሆነውን የሉዓላዊነታችን ማስከበሪያ የሆነውን መከላከያችን ከወጋ አንታገሰው ስለዚህ ዛሬ ጥሪ እናደርጋለን የትግራይ ወጣቶች እንወዳቸዋለን ከዚህ ጁንታ ተነጠሉ እናንተን ለእሳት እየማገደ ያለውን የራሱን ልጆች በአውሮፓና በአሜሪካ እያስተማረ እያንደላቀቀ ያለውን ከአሸባሪው ቡድን ተነጠሉ። የትግራይ እናቶች፣ ልጆቻችሁም ከኢትዮጵያ ወንድሞቻችሁ እንዳይነጠሉ ምከሯቸው። ልጆቻችሁ ይሄ ዓላማ ቢስ ለሆነ ኢትዮጵያን አሳልፎ ለሚያስወጋ ቡድን አካል እንዳይሆኑ ጥንካሬ እንዳይሆኑ መከሯቸው። የትግራይ ምሁራኖች ምከሩ ዝከሩ እንላቸዋለን። ኢትዮጵያ እንድሆናለች። በኢትዮጵያ አንድነት ውስጥ ተቀላቀሉ። በመጀመሪያ ዙር በዛሬው ዕለት ወደ መከላከያ ሰራዊት የተቀላቀሉት የአዲስ አበባ ከተማ ወጣቶች ከሶስት ሺህ በላይ እንደሚሆኑ ከንቲባዋ ተናግረዋል። ወጣት ሀብታው መኮንን ዛሬ ወደ ሀገር መከላከያ ከተቀላቀሉት መካከል ነው። የኢትዮጵያን መከላከያችን ጥቃት ስላደረሰበት ባለኝ አቅም ባለኝ ጉልበት ከላከ ሰራዊቴን ተደባልቄ ለማገልገል ዝግጁ። የከተማ ነዋሪዎችም ወጣቶቹን ለማበረታታትና ለመከላከያው ሰራዊት ድጋፋቸውን ለማሳየት አዲስ አበባ መስቀል አደባባይ ተገኝተዋል። አቶ ክብሮ መንግስቱ የከተማዋ ነዋሪ ናቸው። ከመከላከያ ጎን ለመቆም ነው እዚህ የተገኘ ነው። ስለዚህ አሁንም ቢሆን ኢትዮጵያ ተደፍራ አታውቅም፣ አትደፈርም። ወጣቶቹ አሁን በፍላጎት በራሳቸው ተነሳሽነት ይህን ነገር አሳይተዋል። ከኋላ ደግሞ እናቶች በስንቅ የመንግስት ሰራተኛው በደሞዝ ይህ ለአገሩ እንዳትደፈር ለሚያደርገው ነገር ከጎኑ ነን። አሁንም ቢሆን አሁን ስሜታዊ የሆነን እዚህ የመጣ ነው። ማንም ሳያስገድድን ነው፣ የአገር ጉዳይ ነው። በውጭም በውስጥም ጠላት የማትደፈር ለመሆኗ ዛሬ የተገኘው ወጣት ምስክር ነው። ስለዚህ ወደፊትም ከመከላከያ ጎን ነን። ወጣት ሰሚራ ሁሴን በበጎ ፈቃደኝነት ከተሳተፉት ወጣቶች መካከል ናት። ወደ ግንባር ለመሄድ ዝግጁ ነኝ ስትል ትናገራለች። ማንኛውም በጎ ፍቃድ እንደምንሰራው ነገር ግን እዛው ቦታው ላይ ድረስ ሄደን የበጎ ፍቃድ አገልግሎት ብንሰጥ ለመከላከያ ወታደሮቻችን የኔ በጣም ደስተኛ። ዛሬ የአዲስ አበባ ከተማ አስተዳደር ከነዋሪዎቹ ከባለ ሀብቶች፣ ከመንግስትና ግል ሰራተኞች የሰበሰበውን ከአንድ ቢሊየን ብር በላይ ድጋፍ ለመከላከያ ሚኒስቴር አስረክቧል። ከገንዘብና ቁሳቁስ ውጪ የከተማዋ ነዋሪዎችም ደም ለግሰዋል። የከተማዋ የጤና ባለሙያዎች ከተለያዩ ጤና ተቋማት የተውጣጡ የጤና ባለሙያዎችም ከወጣቶቹ ጋር ሽኝት ተደርጎላቸዋል። በሌላ በኩል የሕወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ድል እየቀናቸው መሆኑን ገልጸዋል። በተለይ የፌዴራል መንግስቱንና የአማራ ክልል ባለስልጣናትና አመራርን አጣጥለው ከየክልሉ የጠሯቸውን ልዩ ኃይሎችና አርሶ አደሮችን ወደ መጡበት መመለሳችንን እንቀጥላለን ብለዋል። እኛ ጠባችን ከአማራ፣ ከአፋር፣ ከሌሎች ጭቁን ህዝቦች ሆነ ከምልሻዎች ጋር አይደለም ብለዋል። አቶ ጌታቸው የሀገሪቱን ከፍተኛ ባለስልጣናት በስም ጠቅሰውም ለህዝባችን ስጋት ሆነ እስከቀጠሉ ድረስ እርምጃችን ነፍጥ ባነሱበት ቦታ ሁሉ ይቀጥላል ሲሉ አክለዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ the one I አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በድምፅ ምህንድስና እስካሁን ድረስ አብረናችሁ ነበር። የነገሰው ይውለን።